የተራዘመው ስድስተኛው ሀገራዊ ምርጫ ድምፅ መስጫ ቀን በመጪው ሰኔ 15 2013 ዓ.ም እንዲካሄድ መወሰኑን የኢትዮጵያ ብሔራዊ ምርጫ ቦርድ አስታወቀ። የምርጫ ሂደቱ የመራጮች ምዝገባ በተጠናቀቀባቸው ቦታዎች ብቻ እንደሚካሄድም ቦርዱ ገልጿል። እስካሁን የመራጮች ምዝገባ ያልተከናወነባቸው፣ አቤቱታ የቀረበባቸው የምርጫ ክልሎችና ወጥነት ይጎድላቸዋል የተባሉ አካባቢዎች ውሳኔ ስለሚያስፈልጋቸው በተጠቀሰው ቀን ምርጫ አይካሄድባቸውም ብሏል ቦርዱ። የዛሬው መግለጫ የተከታተለችው ጸሐይ ዳምጠው ዝርዝሩን ታስደምጠናለች። ግንቦት 28 2013 ዓ ም ለማካሄድ ታስቦ የነበረው ምርጫ ተራዝሞ ሰኔ 14 2013 ዓ ም እንዲካሄድ ተወስኗል። የኢትዮጵያ ብሔራዊ ምርጫ ቦርድ የሕዝብ ግንኙነት ዳይሬክተር ሶሊያና ሽመልስ ይህንኑ ነው የገለጹት የድምፅ መስራቅ ቀኑ እንግዲህ በሰኔ 14 ቀን ይሆናል ብለን ነው በእኛ በኩል የምንጠብቀው። ይህንን ስናደርግ ግን ሙሉ ለሙሉ የመራጮች ምዝገባ ያለምንም ችግር የተከናወነባቸው እና በሁሉ ምርጫ ክልሎች ላይ የተከናወኑባቸው ቦታዎች ላይ ሰኔ 14 ላይ የድምጽ መስጫ ቀኑ ይካሄዳል። እሱ ምንም አከራካሪ አይደለም። ምንም ጥያቄ የለውም። ምርጫው የተራዘመው አንዳንድ አካባቢዎች የመራጮች ምዝገባ በተቀመጠው ጊዜ ባለመጠናቀቁ የምርጫ አስፈጻሚዎች ቁጥር እንዲጨመርና የምርጫ አስፈጻሚዎችን ለማሰልጠን መሆኑንም ዳይሬክተሯ ተናግረዋል። ሶሊያና ሽመልስ እንደገለጹት ከመራጮች ምዝገባ ጋር ተያይዞ አቤቱታ የተነሳባቸውና ምዝገባውን ዘግቶ የጀመሩና ያላጠናቀቁ የምርጫ ክልሎችና ጣቢያዎች ላይ ግን ምርጫው ሰኔ 14 አይካሄድም ብለዋል። የመራጮች ምዝገባ ሂደት በጣም አቤቱታ የቀረበባቸው ኮንቴስት የተደረገባቸው ቦታዎች ላይ የድምፅ አሰጣት ሂደቱ አይከናወንም። ምክንያቱም የመራጮች ምዝገባ ላይ ያለው አቤቱታና ኮንቴክስት የተደረገው ነገር ማጠናቀቅ ስላለበት ማለት ነው። ስለዚህ ምሳሌ የምንወስድ ለምሳሌ በሶማሌ ክልል በሰባት ምርጫ ክልሎች የመራጮች ምዝገባ ሂደት ላይ ቤቱ ተቀርቦ ማጣራት እየተደረገ ነው በቦርዱ በኩል። እነዚህ በሚካሄዱባቸው ቦታዎች ላይ የመራጮች ምዝገባ ሂደቱ ተጠንቶ ትክክል ነው ድምፅ መስጠት ይቻላል ወይም ደግሞ ድምፅ መስጠት አይቻልም የሚባለው ነገር እስካልተወሰነ ድረስ በሰኔ 14 ቀናችን ውስጥ መካተትና ለመካተታቸውን አናውቅም ማለት ነው። በሌሎች ቦታዎችም ለምሳሌ የጸጥታ ችግር የነበረባቸው ቦታዎች የነበሩ በተለይ የተለያዩ አቤቱታዎች በተለያየ ሁኔታ የቀረበባቸው ካሉ የመራጮች ምዝገባ መዝገቡ ትክክል አይደለም ከተባለ እነሱም በዚህ ውስጥ አይካተቱም። ሌላኛው በዚህ ውስጥ የማይካተተው ለምሳሌ የሚባሉ ቦታዎች አንደኛው የመራጮች ምዝገባ እስካሁን ያልተጀመረበት መተከል ዞን የድምፅ መስጫ ቀን ሰኔ ሰራት ላይ ማካሄድ ማይቻልበት ቦታ ነው ማለት ነው። ምክንያቱም የመራጮች ምዝገባ ሙሉ ለሙሉ አልተጀመረም። የሀገራዊ የምርጫ ውጤት የማሳወቅ ሂደት የሚከናወንበት ሁኔታ በተመለከተም ዳይሬክተሯ ማብራሪያ ሰጥቷል። አንደኛው ነገር የሚሆነው ከመንግስት ምስረታ ጊዜ ሰሌዳ በፊት ሁሉንም ምርጫዎች ማጠናቀቅ አለብን እናጠናቀቃለን ብለን እናስባለን። ይታወቃል መንግስት መቼ እንደሚመሰረት ስለዚህ ከዛ ፊት ያሉ የምርጫ ውጤቶች ጋር የተገናኙ ነገሮችን እናጠናቀቃለን ብለን እናስባለን። ዋናው ትልቁ እሱ ነው። ከዛ ውጭ ግን ያለ ሁለተኛው ደግሞ የሚሆን አሁንም እራሱ ባሉት የተወሰኑ ቦታዎች ናቸው፣ እንጂ ሄሬንድ ዜር ለምሳሌ ሶማሌ ክልል መራጮች ምዝገባ ኢሹ ያለባቸው የሀረሪ ክልል እንደገና የመራጮች ምዝገባና መምረጥ ያለባቸው የለባቸው የሚለው የፍርድ ቤት ጉዳይም ያለበት አለ። አንዳንድ ቦታዎች ደግሞ የተለያዩ ምክንያቶች የተነሳ ወይ የመራጮች ምዝገባ በትክክል ያልተካሄደባቸው እስካሁን ድረስ ወይም ደግሞ የመራጮች ምዝገባ ኮንቴክስት የተደረጉ ቦታዎች የምንላቸው አሉ። ግን እንደምራቸው ከመንግስት ምስረታን ሊያግዱ የሚችሉ ብዙ ምስሴዎች አይደሉም። ግን ደግሞ እሱም ብቻም ሳይሆን ከመንግስት ምስረታ የጊዜ ገደብ በፊት የምርጫ ሂደቶቹ በአጠቃላይ የሚጠናቀቁበት ሁኔታ ይኖራል ብለን የምናስበው በዛ መልኩም ነው። አይተ ነው እየሰራ ነው ያለው ማለት ነው። ሶሊያና አክለውም ምርጫ ቦርድ ምርጫውን በአንድ ቀን ማካሄድ እንዲቻል እየሰራ መሆኑን አስረድተዋል። ተጨማሪ የምርጫ አስፈጻሚ ቁጥር ለመጨመር መወሰኑንም ተናግረዋል። በተጨማሪም የምርጫ አስፈጻሚዎች ከምርጫና ከውጤት ቆጠራ እንዲሁም ውጤትን ይፋ ከማድረግ ጋር ተያይዞ ስልጠና እንዲወስዱ ለማድረግ ዝግጅት ተጠናቋል ብለዋል። አላፊዋም ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ